የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ በፕሬዚዳንት ምርጫ ዘመቻቸው የመጀመሪያው በሆነው ቃለመጠይቅ በስደት ላይ ጠንከር ያለ አቀራረብ እንደሚኖራቸውና አሜሪካ ለእስራኤል የምትሰጠውን የጦር መሳሪያ እንደማትከለክል ተናግረዋል። በአንዳንድ የሊብራል አቋማቸው ላይ ለውጥ አድርገዋል መባላቸውን በመቃወምም እሴቶቼ አልተለወጡም በሚል አቋማቸው ጸንተዋል። በዚህ ዙሪያ አሶሴትድ ፕሬስና የአሜሪካ ድምጽ ያደረሱን ዘገባዎች እንደሚከተለው ይቀርባል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ ከሲኤንኤን የቴሌቪዥን ጣቢያ ጋር ቃለመጠይቅ ያደረጉት ለምክትል ፕሬዝዳንትነት አብረዋቸው ከሚወዳደሩት የሚኔሶታ ገዢ ቲም ዋልፍ ጋር ሆነው ነው። ባለፉት ዓመታት በተለይ በሕገወጥ ድንበር ማቋረጦች ዙሪያ የወንጀል ቅጣትን በማስቀረት ረገድ ፖሊሲዎቻቸውን ቀይረው እንደሆን ለተጠየቁት ጥያቄ ሀሪስ በጣም አስፈላጊና ዋና የሆኑት የፖሊሲ እይታዎቼና በእሴቶቼ ዙሪያ የማሳልፋቸው ውሳኔዎች አልተለወጡም ብዬ አስባለሁ ሲሉ ምላሽ ሰጥተዋል። ሀሪስ ከሲኤንኤን ጋዜጠኛ ዳና ባሽ ጋር የነበራቸው ቆይታ ከቁጥጥራቸው ውጪ የሆነን ሁኔታ ለመራቅ ይሞክራሉ በሚል የሚቀርብባቸውን ትችት ለማጥፋት እድል የሰጣቸው ሲሆን ዘመቻቸውን ለማስረዳትም መድረክ ፈጥሮላቸዋል። ጳጉሜ አምስት ከቀድሞው ፕሬዝዳንት ዶናልድ ትራምፕ ጋር ሊያደርጉት ከታሰበው የፖለቲካ ክርክር በፊትም የፖለቲካ አቋማቸውን የሚፈትሹበት አጋጣሚ መሆኑም ተገልጿል። ነገር ግን ጆ ባይደን ራሳቸውን ማግለላቸውን ተከትሎ የተፈጠረውን መነሳሳትና ባለፈው ሳምንት የተካሄደው የዲሞክራቲክ ፓርቲ ጉባኤ ተከትሎ የተፈጠረውን አዎንታዊ ምላሽ ለማጠናከር በሚደረገው ጥረት ስጋቶችም ተደቅነዋል። በመጀመሪያ ከሁሉም ነገሮች ቅድሚያ ከምሰጣቸው አንዱ መካከለኛ ገቢ ያለውን የማህበረሰብ ክፍል ለማጠናከርና ለመደገፍ የምንችለውን ማድረግ ነው። የአሜሪካን ሕዝብ የወደፊት እይታ ግብና ዓላማን ስመለከት ሰዎች በአዲስ መንገድ ወደፊት ለመሄድ ዝግጁ እንደሆኑ አስባለሁ። ሲኤንኤን ትላንት ሐሙስ ከሰዓት በኋላ ከሀሪስ ጋር ቃለመጠይቁን ያካሄደው በጆርጂያ ግዛት ሳቫና ከተማ ውስጥ የአንድ ጥቁር ንብረት በሆነ ምግብ ቤት ውስጥ ሲሆን ምሽቱን በቴሌቪዥን ለህዝብ ተላልፏል። ሃሪስም ተመርጠው ስልጣን ከያዙ በመጀመሪያው ቀን የሚያከናውኗቸውን ተግባራት ዘርዝረዋል። በመጀመሪያው ቀን የኢኮኖሚ ዕድል ስለምጠራውን እቅዴን ነው ተግባራዊ የማደርገው። በዚህ ዙሪያ ብዙ ዕቅዶችን አስቀምጫለሁ። ይህም የዕለት ተዕለት ወጪን ለመቀነስ የምናደርጋቸውን፣ ለአሜሪካ አነስተኛ የንግድ ተቋማት የምናውለውን መዋለ ንዋይ እንዲሁም ቤተሰቦችን ለማገዝ የምናደርጋቸውንም ያካትታል። ለምሳሌ ለቤተሰቦች እስከ 6000 ዶላር የሚደርስ የልጆች ታክስ ብድር እንሰጣለን። ይህም ለሕፃናት የመኪና ውስጥ መቀመጫና ልብስ እንዲሁም አልጋ ለመግዛት ያግዛል። የአሜሪካ ቤተሰቦች መኖሪያ ቤት በተመጣጣኝ ዋጋ እንዲያገኙ የምንሰራውም ስራ አለ። ምክንያቱም እሱም በአሁኑ ሰዓት ሀገራችን ውስጥ ትልቁ ተግዳሮት ነው። ሀሪስ ከሲኤንኤን ጋር በነበራቸው ቆይታ ጠንካራ አቋም ያላት እስራኤል እንድትኖር እንደሚደግፉ ገልጸው የጋዛ ጦርነትን በተመለከተ ግን የተኩስ አቁም ስምምነት ላይ መደረስ አለበት ብለዋል። ከፍተኛ ቁጥር ያላቸው ፍልስጤማውያን ጋዛ ውስጥ በመገደላቸው ምክንያት ዋሽንግተን ለእስራኤል የጦር መሳሪያ መላኳን እንድታቋረጥ አንዳንድ የዲሞክራቲክ ፓርቲ አባላት ያደረጉትን ጥሪም ውድቅ አድርገዋል። የቀድሞው ፕሬዝዳንት ዶናልድ ትራምፕ ወደ ጥቁርነት ተቀየረች ሲሉ አስተያየት መስጠታቸውን ተከትሎ ሀሪስ በዘር ማንነታቸው ላይ የቀረበውን ጥያቄም ውድቅ አድርገዋል። የጥቁርና ደቡብ እስያ ዝርያ ያላቸው ሀሪስ ጥያቄውን ያረጀና የተለመደ መሳሪያ ነው ሲሉ መልሰዋል። ሀሪስ አክለው ምርጫውን ካሸነፉ ሪፐብሊካን የሆነ ሰው በካቢኔያቸው ውስጥ እንደሚሰይሙ ገልጸው፣ ያ ሰው ማን እንደሚሆን ግን ገና እንደማያውቁ ተናግረዋል። ሁለንተናዊ እውቅና ካላቸውና ሰዎች በቀላሉ አስተያየት የሚሰጡባቸው ትራምፕና ባይደን በተቃራኒ ሀሪስና ዋልስ ገና ራሳቸውን ለመራጮች በማስተዋወቅ ላይ ናቸው። ሀሪስ ፕሬዚዳንት ባይደን ራሳቸውን ከምርጫው ማግለላቸውንና ድጋፋቸውን ለሳቸው እንደሚሰጡ የነገሯቸውን ወቅት አስታውሰው ባብራሩበት ወቅትም ከባይደን ጋር አብረው ማገልገላቸው በሙያዬ ውስጥ ካገኘኋቸው ክብሮች የላቀው ነው በማለት ተናግረዋል። በምርጫ ወቅት የጋራ ቃለ መጠይቆች ወሳኝ ሲሆኑ፣ ባለፉት ዓመታት ባይደንና ሀሪስ፣ ትራምፕና ማይክ ፔንስ፣ ባራክ ኦባማና ባይደን ተፎካካሪ በነበሩበት ወቅት በጋራ ቃለ መጠይቆችን አካሂደዋል። አሁን ልዩነቱ ሌሎቹ ተፎካካሪዎች በየግላቸው ቃለ መጠይቅ ሰጥተው የሚያውቁ መሆናቸው ሲሆን ሃሪስ ከአምስት ሳምንት በፊት በድንገት የፓርቲያቸው ትልቅ ኃላፊነት ተሸካሚ ከሆኑ ወዲህ በግላቸው ቃለ መጠይቅ አላደረጉም። ሀሪስ ምክትል ፕሬዚዳንት በነበሩበት ወቅት ከአሶሺየትድ ፕሬስና ከሌሎች በርካታ መገናኛ ብዙሃን ጋር በካሜራና በህትመት ቃለ መጠይቆችን አድርገዋል። ነገር ግን ያለፈውን አንድ ወር ከሚዲያ መራቃቸውን ሪፐብሊካኖች ለጥቃት ተጠቅመውበታል። እጩ ከሆኑ ወዲህ ቃለ መጠይቅ ያልሰጡባቸውን ጊዜያት የሚከታተለው የትራምፕ ዘመቻም ሞግዚት ያስፈልጋቸዋል በማለት ዋልዝ አብሯቸው የሚገኙት በዛ ምክንያት እንደሆነ ለማመልከት ሞክረዋል። የሃሪስ ቃለ መጠይቅ በቴሌቪዥን ከተላለፈ በኋላ ትራምፕ በኢንተርኔት ላይ በጻፉት ምላሽ ጓድ ካማላ ሀሪስ እጅግ በጣም ደካማ የሆነና ምላሹን ለማወቅ ሳይሆን ራሳቸውን እንዲከላከሉ ታስቦ ለቀረበላቸው ጥያቄ የሰጡትን ምላሽ አይቻለው። ምላሻቸው እርስ በርሱ የሚጣረስና የተዘበራረቀ ከመሆኑ በላይ እሴታቸው አለመቀየሩን ተናግረዋል ሲሉ ገልጸዋል። ትራምፕ አብዛኛውን ቃለ መጠይቅ የሚያደርጉት ከቀኝ ዘመን ሚዲያዎች ጋር ቢሆንም ባለፉት ሳምንታት ሃሪስ ያገኙትን ትኩረት ለመመለስ በርካታ ሚዲያዎች የታደሙበት ጋዜጣዊ መግለጫዎችንም ሰጥተዋል። ጋሉፕ የተሰኘው ተቋም ከሕዝብ ያሰባሰበው አስተያየት ባለፉት ጥቂት ወራት ዲሞክራቶች ህዳር ላይ ለሚሰጡት ድምጽ ያላቸው ጉጉት እየጨመረ መሄዱን አመልክቷል። በጥናቱ መሰረት ከአስር ዲሞክራቶች ውስጥ ስምንቱ ድምጻቸውን ለመስጠት ጉጉት እንዳላቸው ያመለከተ ሲሆን ይህ ቁጥር በመጋቢት ወር ሀምሳ አምስት ከመቶ ብቻ ነበር። ይህ ለዲሞክራቶች በዚህ ዓመት መጀመሪያ ላይ ያልታየ መጋጋል ፈጥሮላቸዋል። በተመሳሳይ ጊዜ ውስጥ ሪፐብሊካን መራጮች ያሳዩት መነሳሳት እምብዛም እንዳልጨመረ ተመልክቷል። በአሶሴትድ ፕሬስ እና በአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ